ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ፣ ጽዮን ግርማ በአርቶቱ ከአሁን ሰት ጀምሮ አብረናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የተሻለ የትምህርት ጥራት እና አሰጣጥ ላይ የሚሰራው ገባሬ ሰናዩ አይዞን ፋውንዴሽን በአዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምበሲ ጋር በመሆን ለሁለት ወራት ሲሰጥ የቆየውን ሺካን ወይም ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። በመርሃ ግብሩ ላይ ትምህርታቸውን በ2015 ዓ.ም ያጠናቀቁ ከተለያዩ ከፍተኛ የትምህርት ተቋማት የተመረቁ ሴት ተማሪዎች የተሳተፉ ሲሆን የስራ ትስስር፣ የስራ ፈጠራና የስራ ፍለጋ የክፍሎት ስልጠናዎችን እንዲሁም ሌሎች ስልጠናዎችን መውሰዳቸው ተገልጿል። በመርሃ ግብሩ ማብቂያ ላይ የስራ ፈጠራ ሀሳቦቻቸውን ካጋሩት የተለያዩ ቡድኖች መካከልም አንዱ ቡድን የ አንድ ነጥብ አምስት ሚሊዮን ብር የስራ ማስጀመሪያ ተሸላሚ ሆኗል። በዚህ ዙሪያ የተጠናቀረው ዘገባ በመቀጠል ይቀርባል። በ 2015 ዓ ም ማብቂያ ላይ በሕክምና የመጀመሪያ ዲግሪዋን ያገኘችው ዶክተር ዩስራ ካልድ ገባሬ ሰናይ በሆነው በአይዞን ፋውንዴሽንና በአዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀት እና በስራ ፍለጋ ያሳለፈችው ዩስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝነት ጦርነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የአንድ ነጥብ አምስት ሚሊዮን ብር የስራ ማስኬጃ ገንዘብ ቃል ኪዳንና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለ ሀብት ጋር ትስስር የመፍጠር እድል ገጥሟታል። በግሩፕ ነበረ ፍጠሩ ይተባል ነው እና ምንድነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ ወር አበባ ላይ ነበር የሰራ ነው ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግ ነው ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙም፣ እና እዛ ላይ የሚታጠብ የወር አበባ ፓድ ላይ ነው የሰራ ነው። እኛ እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን፣ ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና አይኖረዋል አንድ ላይ ፓዶን ሲገልጹ ማለት ነው። እና ምንድን ነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድን ነው ይሄ ማለት፣ የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው። ብዙ ነገር ነው ያለው ውስጡ። እና እንዴት ነው ያገኘነው? ኢንቨስተር ታዋቂ ነው፣ ቢጃይ ናይከር ይባላል። እና እዛ ላይ ሰባት የቢዝነስ አይዲያን የቀረበው፣ ከሰባቱ ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰን ነው ግን አሁንኛ ኤግዛክትሊ ያልነው ቁጥር አንድ ነጥብ አምስት Emilia Napara. ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረን እና የተወሰነ ቁጥር የለም። በአዲስ አበባ የአሜሪካ ኤምባሲ እና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ አርባ አምስት የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው ዓመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ህንጻ ምሩቅ የሆነችው እና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋ ቋንቋን በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ አለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች። ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይህንን ኦፖርቹኒቲ ባይዞን ፋውንዴሽን ምክንያት አገኛን ማለት ነው። እኛ እየሰራን ነበር ነገር ከዛም በፊት ግን በስራ አለም ላይ ስትቆይና ኤክስፔሪንስድ የሆነ ሰው ጋር ወይንም ደግሞ ወርክ ኢንቫሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው። ውጭ ካለው ኢንቫሮንመንት ጋር መገናኘት እንዴት ስራ ማግኘት እንዳለብሽ ቱ ጋር ኔት ሰዓት ነው ምንድን ነበር ማድረግ የነበረብን ምናምን የሚሉትም ቶሎ ለማስተካከል ጠቅሞናል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ያንን ኔትወርክ መቀጠል ያለብን፣ አንድ ቦታ መሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል፣ በቃ ይሄ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ከስራ ዓለሙ ጋር ለመገናኘት በጣም ይቸግረዋል። ብዙ ሰው እንድናውቅ አርጎናል። አሁን ይሄ ኮርስ ማለት ነው። የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ። በሀገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊው አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥብበን ስናየው ሴቶች ጋር በጣም ይከፋልና ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብነው። በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነው እና አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረን ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞና ሮብ ከሰዓቶችን ለአዲስ አበባ ውስጥ ላሉ ማንኛውም ሴቶች ማስታወቂያ የሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግ ነው። አርባ አምስት ሴቶችን ነበር ታርጌት ያደረግ ነው። ሺካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር። ስልጠናው ሁለት አይነት ክፍሎች ያሉት ነበረ። የስራ ፈጠራና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው አስራ አምስቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግ ምንድን ያደረግነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ ምንድን ነው በጣም ጥቂት የሆነ ብር አምስት አምስት መቶ ብር በየ ግሩፑ አደረግን እና ገበያ ውስጥ እንዲገቡ መርካቶ፣ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ ያን አምስት መቶ ሁለት ሺና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች ከእንደገና ኢንቨስተሮች እንዲያቀርቡ አደረግን። ግጅ ካረጉት ውስጥ አንደኛው ግሩፕ ተመርጦ ዋነንሽ አሲድ ፈንዲንግ አብሮ ከባለሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው። የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት ሶስት ጊዜ የማድረግና ከአዲስ አበባ ውጭ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት ሁለት ዓመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም፣ በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምፅ ገልጸዋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው። ዝግጅቶቻችን ይቀጥላሉ። ባለፈው ሳምንት ሰኞ በኦሮሚያ ክልል ሰሜን ሸዋ ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከአንድ መቶ በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከገታ እንዳመለጡ የተናገሩ ተማሪዎች አስታውቋል። ከገታ እንዳመለጡ የተናገሩት ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቢሶችን ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ተጓዦች ከነርሱ ጋራ በሶስት አውቶቡሶች ተሳፍረው የነበሩ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ነው ለአሜሪካ ድምጽ የገለጹት። አስቴር ምስጋናው ሰኞ ዕለት ያጠናቀረችው ዘገባ በመቀጠል ይቀርባል። ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከእነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምፅ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ አንድ ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓ ም ከደባርቅ ዩኒቨርሲቲ በሁለት የህዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡዕ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል። መኪና ውስጥ ገቡና ተማሪዎችን በዱላ እየመቱ አስወረዱና፣ የመጀመሪያውን ከጨረሱ በኋላ ወደ ሁለተኛው መጡ። ሙሉ በሙሉ አስወረዱ። እነሱን ሁሉም ተማሪዎች ይዞ ወደ ጫካ ሲመጡ፣ ከዛ እያሰሩ ተማሪዎች ሊያመጡ ወንዶቹ ተማሪዎች ማሉ ሊያመጡ ሲሞክሩ ተኩስ ጀመሩ። ከዛ ተኩስ ጀመሩ። ተማሪ ተበታተ። ከዛ አብዛኛው ተማሪ በአንድ ቦታ ሄደዋል። የተወሰነ ወደ አንድ ቦታ ሄደን እኛም ማለት ነው። እነማን ናቸው ብለን ተታስባል ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውን እና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል ከደባርቅ በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው ከባህር ዳር አደርን አንድ ቀን ሰኞ ማለት ነው ማክሰኞ ማስከትን ና ሮ ብዙ ጉዞ ጀመሩ ማለት ነው። ተከታታይ መኪና ነበርና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበርና ከዛ መኪናው በድንገት ቆመ። እኛ ምንድን ነው ነ ብለንቱ ስንል ከዛ ያው ኦነግ ሸኔ ነው የሚባሉ አካላት ናቸው። ማረጋገጫ ምንድን ነው ማለ ሁሉ ሹሩባቸውም ናቸው ሁሉ ነገር እናያሱ ናቸው። በፊት ኤርሲቪ ላይ የምንያቸው የነበሩት ይመስ ናቸው። ቋንቋ የሚያወሩት ኦሮሞኛ ነው። ከዛ ሁሉ ሶስቱን ባስ አስወርዱት ማለት ነው። አስወርደው ወደ ጫካ እያሯሯጡ ይሄዱ ማለት ከዛ ያው እንዳጋጣሚ እኛና ጓደኞች ነበርን ሶስት ነበር እና ከእነሱ ጋር እየሄድን እያሯሯጡ ነበር። እንዳጋጣሚ ትንሽ እንደሄድን ከዛ ተኩስ የተኩስ ድምፅ ማሰማት ጀመረ። እኛም እዛው ቁጭ ልንታኛን ጥይት ነው እንዳይመታን ብለን ቢያንስ አስራ አምስት ያህል ምናምን የሚሆን ልጆች ያመልጠዋል፣ ከሶስቱ ባስ ማለት ነው። ነገዛ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን፣ ይመጣል ከነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። ከዛው ስልክ መደወል ጀመሩ ማለት ማታ ላይ ወደ ቤተሰቦቻቸው ደውለው ብር የጠየቋቸው። ምን ያህል ብር ጠየቋቸው? ከአንድ ሚሊዮን እስከ አምስት መቶ ሺ ብር አለ፣ መቶ ሺ ብር አለ። የሄዱት ተማሪዎች በቃ እስከ መቶ አንሳ ይሆናሉ እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው ያሉበት ሁኔታ እንደሆነ አናውቅም። ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል። ሸኔ ታውቃላችሁ ምናምን

በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንይዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች። እኛም እስካሁን እየተጓዝን ነው። ብዙ አላለቀም ስመስለኝ ወደ ዋናዎቹ ጋር እየወሰዱ ማለት፣ አሁን እኛ ያለነው ከኔ ጋር ሀያ ልጆች ነን። ሌሎቹ በሌላ

okay so don't be shy i am i don't የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዚዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተልን ነው ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስቴርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አ መካከል ተሳካ። የተራዘመ ግጭት የእንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማውያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሪደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋ ድርጅቶቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድ እያናገታ አስመልክቶ ባለፈው አመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድ እያናገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምፅ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምፅ አስቴር ምስጋናው የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። በድጋሚ ልናስታውስ የምንወደው ነገር ቢኖር ይህ ዘገባ የተጠናቀረው ሰኔ ይቅርታ ሀምሌ አንድ ቀን ሁለት ሺ አስራ ስድስት አመተ ምህረት ሰኞ ቀን መሆኑን ነው። ወደ ተከታዩ ዘገባ አልፋለሁ። የአፌት ግሩም የስሪዲ ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። ስሪዲ ህትመት ሀሳባዊ ነድፎችን ወደሚዳስሱ ግዙፎች የሚለውጡ የቴክኖሎጂ ዘርፍ ነው። በኢትዮጵያ ውስጥም እምብዛም ያልተስፋፋውን ይህንን ቴክኖሎጂ በመጠቀም የሕክምና አጋዥ መሳሪያዎችን የአዘቦት መጠቀሚያ ቁሳቁሶችና ሌሎች ምርቶችንም ያመርታሉ። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ያሰለጥናል። ሀብታሙ ስዩም ነው ያነጋገረው። ወደዛው ነው ምናልፈው ያፌት ክሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የስሪዲ ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልን አለኛ እኛ እሱን ዲዛይን ወደ እቃነት ነው የምንለውደው፣ ፕላስቲክ እያቀለጥን ማለት ነው። በጣም አመሰግናለሁ። ያፌት ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ? ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላቅም ነበረ። ከዚህ በፊት እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል፣ ያንግ አፍሪካን ሊደርስ ኢኒሼቲቭ። ኬንያ ናይሮቢ ለአንድ ወር የሊደርሽፕ ስልጠና ነው የምንወስደው። እና እዛ ስልጠና ላይ ድንገት ሁለት ስሪዲ ፕሪንተሮችን ፊትለፊታችን አስቀመጡን አሰልጣኞቻችን፣ እና ይሄ ቴክኖሎጂ እንዲህ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች ያደረግኩኝ በአጋጣሚ አይስ አዲስ የሚባል ቦታ እዚሁ ስታርታፖችን ትሬይን የሚያደርግ ኢንኩቤት የሚያደርግ ቦታ ነው ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን እዛ ሄጄ የሆነ ጥግ ላይ የተበላሸ ስሪዲ ፕሪንተር አገኘሁ። ሶስት ቀን ሶስት ለሊት እዛ ቆይቼ የሰራሁ። ከዛ በኋላ በዛ ስሪዲ ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል ቀደም ብለ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጠጣር ነገር ወደ እቃ ይቀይራል ሰዎች መደበኛ እቃዎችን ከመጠቀም ይልቅ ስሪዲ ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ ያ ማለት ምንድን ነው እዛው በኮምፒተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን፣ ከፕሪንተሩ አውጥተን እቃውን። አሁን ለምሳሌ ጁሰር ተበላሽቶብኛል ብለ ጁሰሩ የሆነ ፕላስቲክ ነው የተበላሸብኝ፣ እዛው ኮምፒተር ላይ ገብቼ ያንን ነገር ዲዛይን አደርገዋለው ከዛ በኋላ ወደ ማተሚያ ማሽኑ ልካውና የተማውን ዕቃ አምጥቼ ጁሰሩ ላይ ሰካዋለው። ነገ ነው ይሄ። አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከስሪዲ ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለው፣ ወይ ምን አለች ተራ ሄዳለው፣ ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጭ ሪፕሌስመንት እቃውን ማስመጣት ነው ያለኛው። ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊሰድ ይችላል። ለስሪዲ ፕሪንቲንግ ወዲያው መልሱን ይሰጣል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድ ማለት የሆነ ቅርጽ ነገር አለ። እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበት እና ይደርቃል። ያ ፕላስቲክ ሲወጣ፣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት ከአስር ሺህ ዶላር ወይም ከዛ በላይ ነው ወጪው። ሚሊየንስ ኦፍ ፓርክስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን ስዊዲ ፕሪንቲንግ መሀከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በስዲፍንቲ። ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው ማንፋት ማንፋክቸሪንግ ቢዝነሶች። እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምን አይነት ምርቶችን ለማቅረብ ሞክራችሁ? እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽልህ። ሀያ ሀያ ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም፣ ምንም አይነት ነገሮችን። እንደ ሀገር ነው እኔ እያልኩ ያለሁት። እና ሆስፒታሎች የዕቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሱ ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግሞ መጠቀም ጀመሩ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን ሱዲፕሪንተር እጃችን ላይ ነበረ። በእግዚአብሔር ፈቃድ ደግሞ ሮማ ሴሪያሎች የተወሰኑ ነበሩን። ስለዚህ እነሱን በመጠቀም ለማዳራሽ ቀጥታ አስራ ሁለት ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል። የኢርሺልድ አለ። ኢርሺልድ ማለት ማስክ አስራ ሁለት ሰዓት አስር ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል፣ ያቆስላቸዋል ዶክተሮቹ። እሱ እንዳያቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል። ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓራተር ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደርግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮጌት ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያየዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ምናምን ዴስክ ላይ የሚቀመጡ ነገሮች አርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው የአፌት። እንግዲህ ካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላቸዋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት? አሁን እንደ እግዚአብሔር ፈቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ ትሪዲ ፕሪንቲንግ ብቻ ሳይሆን ሌሎች ተያዥ የሆኑ ማኑፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ፣ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችሉት የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኩለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም ካሉ ኤአይቲ ካሉ ሰዎች ጋር፣ አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪኩለም ውስጥ ስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካለን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲውስ እያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ። እሱን ገዝተን ፓርትነርሽፑን ከነዚህ ካምፓኒዎች ጋር ሴኪር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ዴንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ዴንታል ማለት ከሱ ተያያዥ የሆኑ ነገሮችን ፕሪንት እያደረግን ማቅረብ እንፈልጋለን። ለጥርስ ክሊኒኮች ው ስሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። ለዚ ትልቅ ደረጃ ይደርሳል ብለን እናስባለን። ያፌት ግሩም፣ እጅግ በጣም አመሰግናለሁ። ድምር ስለተሰኘው የስሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ Badi kwa masagana labar machochee sim. Amen Thank you tu. La fanda mora ye zora shorba Europa Europa Europa ni at me dino galiana merica le cosini shate mo daliana merica padice Bullet, bullet, i kilo kilo the i at me bella አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቀነበሩ፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የሁድ ምሽት Fernseh I'll be